ሰላም እንደምን አመሽታችኋል የጋቢና ቪኦኤ አድማጮች የዛሬ አርብ ታህሳስ 9 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል ለዛሬ ምሽት ከያዝናቸው ፕሮግራሞች መሀል በየቤቱ በየመፍትያ ቤቱ በየማህበራዊ ሰርክሎቻችን ግን ሴቶች ላይ የሚደረገው ጫናና ጥቃት እስካሁን በከፍተኛ ደረጃ የሚታዩ ነገሮች ናቸው በጅጅጋ ከተማ ለ15ተኛ ጊዜ የተከበረውን ሀገር አቀፍ የነጭ ሪባን ቀን አስመልክቶ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከተናገሩት የተቀነጨበን የሰማችሁት። ሙሉ ዝግጅቱን በምሽቱ ታደምጣላችሁ። ገንዘቡን ከስር ከስር ስናገኝ ያው ወደ ስራ እያዋለን ስምንት የመማሪያ ክፍሎችን ሁለት አሁን ደግሞ የሰማችኋት ማህበራዊ ሚዲያዎችን ለበጎ ስራ ለመዋል ከሚንቀሳቀሱ ወጣቶች መሀል አንዷ የሆነችውን አክሱማዊት አብርሃን ነው የምሽቱ እንግዳችን ናት። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመንሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን Captamus illum አመሰግናለሁ ስመኝሽ። የህዋት አመራሮች ያሉበትን ለጠቆመ አስር ሚሊዮን ብር ወሮታ የሚከፍል መሆኑን የኢትዮጵያ መከላከያ ሚኒስቴር አስታውቋል። ጥቆመውን የሚሰጡ ሰዎችን ማንነትም በሚስጥር እይዛለሁ ብሏል። ዛሬ ለመገናኛ ብዙሃን መግለጫ የሰጡት የመከላከያ ሰራዊት መረጃና ዋና መምሪያ ኃላፊ ሌተናል ጀኔራል አስራት ዴኔሮ ጁንታው ብለው የጠሩትን የህዋት አመራሮችን በአጭር ጊዜ ውስጥ በቁጥጥር ስር አውሎ ለህግ ለማቅረብ እየተሰራ ነው ብለዋል። ተሸንፏል ያሉትን የህዋት ኃይል አሁን ላይ የመዋጋት ህልውና የለውም ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ ትግራይ በነበረው ጦርነት ምክንያት ለተጎዱ ሰዎች መርጃ የሚውል 356 ሚሊዮን ዶላር መድበው እየተንቀሳቀሰ መሆኑን አስታውቋል። ግጭቱ ከተጀመረ ወዲህ ወደ 50 ሺህ የሚጠጉ ነዋሪዎች ወደ አጎራባች ሀገር ሱዳን ተሰደዋል። ብዙ ሺዎችም በአገር ውስጥ ከቀያቸው ተፈናቅለዋል። የመንግስታቱ ድርጅት ትናንት ሐሙስ ባወጣው መግለጫ ከተመደበው ገንዘብ ውስጥ የተወሰነው ሱዳን ለሚገኙ ስደተኞች እርዳታ፣ ቀሪው ደግሞ በክልሉ ለሚገኙ ችግረኞች እንደሚውል አስታውቋል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና ባለቤታቸው ኬረን ፔንስ ዛሬ ጠዋት የመጀመሪያውን የኮቪድ-19 መከላከያ ክትባት ወስደዋል። ሕዝቡ ክትባቱ ለጉዳት እንደማይዳርግና ቫይረሱን ቫይረሱ ለመከላከል የሚጠቅም መሆኑን እንዲያምን ለማበረታታት በተያዘው ጥረት ሁለቱም ክትባታቸውን የወሰዱት በቀጥታ በቴሌቪዥን እየታዩ ነው። ፔንስና ባለቤታቸው ከዋሽንግተን ወጣ ብሎ በሚገኘው ዋልተር ሬድ የሕክምና ማዕከል ከተከተቡ በኋላ ፔንስ ለከተሟቸው የሕክምና ባለሙያዎች ግሩም ስራን የሰራችሁት ምንም አልተሰማኝም ብለዋል። ከእነሱ ተከትሎ ደግሞ የዩናይትድ ስቴትስ ሰርጂን ጀነራል ተከትበዋል። ሐኪሞቹ ታዲያ ሶስቱም ሁለተኛውን ክትባታቸውን ከ21 ቀን በኋላ ተመልሰው እንዲወስዱ አሳስቧቸዋል። ናይጄሪያ ውስጥ ከትምህርት ቤታቸው ባለፈው ሳምንት በታጣቂዎች ተጠልፎ የነበሩ በአጠቃላይ 344 ወንድ ተማሪዎች ትናንት ሐሙስ ተለቀዋል። የናይጄሪያ ፕሬዚደንት ሙሐመዱ ባህሪ በልጆቹ መለቀቅ ሀገራችንም ዓለም አቀፉ ማህበረሰብም እፎይ ብለዋል ሲሉ በትዊተር ገጻቸው አስፍረዋል። የካቲሲና ክፍለ ግዛት አስተዳዳሪውን የደህንነት መስሪያ ቤቶቹንና የጦርና የፖሊስ ሰራዊቱንም ልጆቹን ለማስለቀቅ ስላደረጉት ጥረት ፕሬዚደንቱ አመዝግነዋል። ተማሪዎችን ለማስለቀቅ የተከፈለ ማስለቀቂያ ገንዘብ ይኑር አይኖር ግን ለጊዜው አልታወቀም። ታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳ ነው ፕሮግራም እንለፍ። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ መንግስት የጉምዝ ታጣቂዎች ናቸው ያላቸው ግለሰቦች በአርሶ አደሮች ላይ ጥቃት መፈጸማቸው ተገልጿል። በጥቃቱ ሁለት የልዩ ኃይል አባላት መገደላቸውንና አንድ የአካባቢው የመንግስት ታጣቂ መቁሰሉንም የወረዳው ፖሊስ ጽህፈት ቤት አስታውቋል። የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝር አላት። ትናንት ከጠዋቱ ሁለት ሰዓት አካባቢ ከቤኒሻንጉል ጉምዝ ክልል ጋር በሚያዋስነው የአዊ ብሔረሰብ አስተዳደር ዞን መንታዋ ቀበሌ ሞጣ ቀጠና ውስጥ ከሁለት ልጆቻቸው ጋር በመሆን ማሳቸውን በመሰብሰብ ላይ በነበሩ አርሶ አደር ላይ የጉምዝ ታጣቂዎች ቀስት በማስፈንጠር ጥቃት ለማድረስ ቢሞክሩም የአርሶ አደሩ ቤተሰቦች ሮጠው ማምለጣቸውን የወረዳው ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ደመላሽ ብርሃኑ ይናገራሉ። ትናንትና ሁለት ሰዓት አካባቢ ገደማ በግምት አጨዳ የኛ ህዝብ ከኛ ክልል ውስጥ እያጨዱ ያሉ መውተ ቀበሌ መንታዋ ቀጠና መውተ ቀበሌ ይባላል አባታቸው መቶ የተኩስ አስቀርቷቸዋል ልጆች እንዲገሏቸው ነበሩ። በሲቪሎች ላይ የደረሰ ጉዳት አለመኖሩን ነገር ግን አጥቂዎቹ የአካባቢውን ጸጥታ የሚያስከብሩ ሁለት የልዩ ኃይል አባላት መግደላቸውንና አንድ የሚሊሻ አባል ማቁሰላቸውን ኃላፊው ተናግረዋል። እዛ ልዩ ኃይሎች ወዲያው ተደውሎላቸው ደርሰዋል። እዚህ መንታዋ ያሉት ከእነሱ ላይ ሁለት ልዩ ኃይሎች ላይ እርምጃ ወስደውብናል። ቀኞች የአማራ ክልል ልዩ ኃይሎች ናቸው የሞቱት። ሁለት የተከበበውን ህዝብ ለማስቀረት ሂደው ቀድሞ መንገድ ላይ መሽገው ቆይተው ሁለት ልዩ ሀይሎችን መጥተዋል። በኋላ አንድ ሚሊሻ ደግሞ ቆስለዋል። ሁለት ሰው የሞተው አንድ ሰው የቆሰለ አንድ ሚሊሻ። ከየት ነው የመጡት? ከመጠቀዝበን መንዶሮ ወረዳ ጎንጫ የምትባል ቀበሌ ላይ ነው የመጡት ጉብዞች። የመከላከያ ሰራዊት እና የአማራ ልዩ ሀይል አካባቢውን የተቆጣጠሩ ሲሆን እስከ እኩለ ቀን የዘለቀ የተኩስ ልውውጥ እንደነበረም ምክትል ኮማንደር ደመላሽ ተናግረዋል። ከሰዓት ተደዋውለን የመከላከያ አመራሮች ጋር ቦታው አስቸጋሪ ነው። እዛ ለመግባት የእኛ ኃይልም ያው እንደማይገባ ተከልክሏል። መጀመሪያውንም በእኛ ክልል ውስጥ ገብተው ነው የእኛን ብዙ ኃይል ላይም ጥቃት ያደረሱት እና መከላከያዎች ጋር አመራሮች ጋር ተደዋውለን ከድራጤ ነክቡለን ኃይል መጥቶ በእኛ በኩል ገብቶ አሁን ጠዋት የጀመሩት እስካሁን ጠቁስ ላይ ናቸው። አሁን አሁን እዛው ነው ያለው። እኔም እስቲ ናው ተኩስ ላይ ናቸው። ከባድ መሳሪያም ጭምር እየተኮሱ ነው መከላከያዎችን ገጥሞ፣ መከላከያውም በጣም ችግር ውስጥ ነው ያለው እየባዘነ ነው ያለ። አንደኛ ቦታው ምቹ አይደለም። አሁን ሽርቶችን ለማየት ለምን በሙሉ ለዋ ነው ጫካ ነው። እሳቱ ካልለበለበ ካልበለው አሁን ላይ ሁሉን ቁጥጥር ማድረግ አይቻልም። እነሱ በሚያውቋት እርምጃ ወስድ መሩጡ ይገባሉ። እዛ ስትገቢ እርምጃ ይወስዳሉ። ጉምስ ታጣቂዎች ናቸው የተባሉት፣ ስለታማ ነገሮችን ነው ወይስ የጦር መሳሪያ ይዘው ነው የሚመጡት? መሳሪያ ያለ በአብራራው ነው ነው ኛ ብዙዎችን ትናንት የመጡት በአብራራው መሳሪያ በከበድ ብሬት ጭምር ይዘዋል። ከበድ መሳሪያም ይዘዋል። ለሌው ደግሞ ቀስት ይዛል። በአብዛኛው ግን የተሻለ መሳሪያ ነው የታጠቁት። ከመሰልጠኛ ቦታ አለ፣ ግድምዳ ፊል የሚባል ማንዱራ ወረዳ መተከል ዞን ውስጥ ድምዳፊል የሚባል ማሰልጠኛ አለ። ከሁለት ዓመት በላይ ነው ያሰለጥኑት በተደጋጋሚ ጊዜ እዚህ ቦታ ላይ ያሰለጥናሉ ብለን እናገራለን። ያው ቤሻንጉል ጉሙዝ ደግሞ በሙሉ ከላይ እስከታች አመራሩ በህዋት የተተፈጠበ ስለሆነ ማንም አይሰማም። በቤኒሻንጉል ጉሙዝ ክልል እየተፈጸመ ባለው ብሔርን የለየ ጥቃት ውስጥ የአመራሩ እጅ እንዳለበት ማሳያ ነው የሚሉትን ምክትል ኮማንደሩ አክለው ይገልጻሉ። አመራሩ ነው ምታልቁ ነው አማር እንዲህ ሊያደርግ ነው እያለ የሚቀሰቅሰው ከጉምዝ ላይ ምንም ችግር የለበትም። የትኛውም አመራር ትንኮስን ስትበጠል አይመጣም። እኛ እስከቦታው ድረስ ሂደን እንደውለን ኑ፣ አስጠግሷቸው፣ አስመልሷቸው ብለን እንኳ ስንደውል ፍልቃቸውን ዘጋግተው የሚጠፉ የቤንሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ትናንት በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ የጉምዝ ታጣቂዎች ፈጸሙት ስለተባለው ጥቃት የሚያውቁት ነገር እንደሌለ ገልጸው በተለያዩ ወገኖች የአመራሩ እጅ አለበት እየተባለ ለሚነሳው ሀሳብ የሚከተለውን ብለዋል የፖለቲካ አመራሩ በዚህ ውስጥ እጁ አለበት ችግሩ እንዳይፈታ ችግሩ እንዲባባስ የሚያረግ ካለ ክልሉ መንግስት ነገር ዛሬም እርምጃ ከመውሰድ ወደኋላ አይልም። እርምጃ በመውሰድም የሚታማ አይደለም። ባይዘ እርምጃ እየወሰደን ያለው ችግሩ እንዲፈታም ለአን ጊዜ ያለው ከዚህ ጋር ተያይዞ ችግሩን ለማቋጨት ያልተቻለበት እንደሚታወቀው እናንተ የምትረዱልን ብየማስበው እንግዲህ ባለፉት ሀያ ሰባት አመት በእኛ ክልል ታውቃላችሁ፣ የተለያዩ ብሔር ብሔረሰቦች ያሉበት ክልል ነው። የተለያየ ዳይቨርሲቲ ያለበት ክልል እንደመሆኑ ጋር ተያይዘው እንግዲህ ኢትዮጵያነት የኢኮኖሚ አሻጥር ሲሰራ ነበረ። የማዕድን ቦታዎችን ያለአግባብ ሲይዝ ነበረ። የእርሻ ኢንቨስትመንት መሬቶችን ያለአግባብ ይዞ ሲጠቀም የነበረበት ያ ሁሉ በአዲሱ ሪፎርም እና ሀገራዊ ለውጡ ተከትሎ ያልተገቡ መሬቶች ወደ መሬት ባንክ እንዲገቡ፣ የማዕድን መሬቶች ወደ ክልሉ መንግስት እጅ እንዲገቡ የተደረገበት ከተያይዞ ይህን የጥፋት ቡድኑን በአንድም በሌላም በትጥቅም በስልጠናም በሎጂስቲክም በሀሳብም እየደገፈ ያለ መሆኑን በደንብ መረዳት ያስፈልጋል። ቅድም ባልኩሽ መሰረት ብዙ እርምጃዎች ተወስደዋል። ግን ፈተና የሆነው ወቅቱ ክረምት ከመሆኑ ጋር ሳሩ ጋር ጫካው ጋር የመሬቱ ጂኦግራፊካል አቀማመጡ አመቺ ካለ መሆኑ ጋር ኦፕሬሽን ስራዎች እነዚህ የጥፋት ቡድኖችን ሙሉ በሙሉ ለማጥፋት አልተቻለም። እንግዲህ ወቅቱ ኦልሞስት ሳር እየተቃጠለ ነው፣ ጫካውን ትንሽ ረገብ ያለ ነው። ከዚህ በኋላ እነዚህን ሽፍቶች አድ ነው ሁለት አይነት አቁፋት ተቀምጠዋል። በነገራችን ላይ አንደኛው ነው የመጀመሪያው ይሄ የጥፋቱ ቡድን ሰላማዊ በሆነ መንገድ ትጥቁን ሰጥተው ለክልሉ መንግስት እጅ እንዲሰጥ ጥሪ ተላልፏል። በክልሉ መንግስት በኩል ካልሆነ ግን ሚንታው ላይ የተወሰደ ወጣ ፈንታ እሱ ላይ የማይደገምበት የህግ ማስከበር ዘመቻው ከወትሮ በተለየ ተጠናክሮ የሚቀጥሉበትና ቅድም እንዳልኩሽ ምጭ ሁኔታዎችም ናሉ። አሁን ሳሩም ጫካውም እየተቃጠለ ነው። መልክዓ ምድራዊ አቀማመጡም አሁን ሳሩ ከተቃጠለ ያን ያህል አያስቸግርም። የተሻለ እርምጃ ለመውሰድ የሚያስችሉ ሁኔታዎች አሉ። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ባወጣው መግለጫ በኦሮሚያ ክልል ወለጋ፣ በቤንሻንጉል ጉምዝ ክልል መተከል ዞን የሚታየው የህግ ጥሰት በመንግስት ትኩረት እንዳልተሰጠው ጠቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ምሽታችሁን ከእኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። በቀጣይ የምናስተዋውቃችሁ ወጣት አክሱማዊት አብርሃ ትባላለች። ማህበራዊ መገናኛዎችን ለበጎ እያዋሉ ከሚገኙ ወጣቶች መካከል አንዷ ናት። በቅርቡም ጎንደር ለሚገኘው ቀያምባ ትምህርት ቤት ተጨማሪ ክፍሎችን በማስገንባት አስረክባለች። ይህ ከአንድ ሚሊየን ብር በላይ የወጣበት ግንባታ የተከናወነው ከበጎ አድራጊዎች የተገኘ የገንዘብ ልግስና ነው። ከሀብታሙ ስዩም ጋር ቆይታ ያደረገችው አክሱ ማየት እንዴት ወደ በጎ ስራው እንደገባች አጫውተዋለች። ቆይታቸውን እናድምጥ። ትምህርት ቤቱ ያው ትንሽ የተጎዳ ትምህርት ቤት ነበረ። የመንግስት ትምህርት ቤት ነው። ወደ ሰላሳ ስምንት ዓመት ገደማ የሆነዋል፣ ከተመሰረተ በእንጨትና በጭቃ የተሰሩ የመማሪያ ክፍሎች ስለነበሩ ያው በእርጅና ምክንያት መፈራረስ ጀምረው ነበር። ሰው በአጋጣሚ ነው ወደ ትምህርት ቤቱ የሄድኩት። ቀለም ምናምን ለመቀባት ፈልጌ ነበር፣ ሄድኩት። ያው ሳየው ግድግዳዎቹ የሚፈራረሱ ስለነበሩ ሜይቢ እንደ ፕሮጀክት ይዤ ብንቀሳቀስ ይሻላል፣ አዲስ ብሎክ ነው የሚያስፈልገውና እንደዛ አስቤ ተመለስኩኝ። ያው ሶሻል ሚዲያን ተጠቅመን ብዙ እንቅስቃሴ ያደረግኩኝ እኔም ባለቤቴም ዶነሮችን ለማግኘት ሞከርን። ያው የሶሻል ሚዲያ ሞስትሊ የፌስቡክ ጓደኞቼ በዛ በኩል ነው ዶነሮችን ያገኘ ነው። ገንዘቡን ከስር ከስር ስናገኝ ያው ወደ ስራ እያዋለን ስምንት የመማሪያ ክፍሎችን ሁለት ብሎኮች ሰራን ማለት ነው። ምን ያክል ጊዜ ፈጀ ይሄ አዳዲሶቹን ረድፎች ለመስራት? ምን ያክልስ ገንዘብ ለማስተባበር ቻላችሁ? ስራ ከጀመርንበት ጊዜ ጀምሮ እስከምንጨርስ አራት ክላስ ሩም ያለው አንድ ብሎክ ሰባት ወር ወስዷል። ከዛን ለስድስት ወር አረፍንና እንደገና ሁለተኛውን ብሎክ ትንሽ ገንዘብ ከያዝን በኋላ ጀመርን። እሱም በተመሳሳይ ወደ ሰባት ወር ገደማ ወስዷል። ስለዚህ እያንዳንዳቸው ሁለቱም ብሎኮች ሰባት ሰባት ወር ወስደዋል። የገንዘብ ማሰባሰቡን በዛው ነው የሄደው ማለት ከስር ነው ገንዘቡንም ማሰባሰቡንም ስራውን መስራቱንም ፓራለል ነው የሄደው። ገንዘብ የተሰባሰበው ሙሉ ስራው ወደ አንድ ነጥብ ሰባት አንድ ሚሊዮን ብር ወስዷል። ስምንቱንም ክላስሩም ለመስራት አንድ ነጥብ አራት ሚሊዮን ገደማ ተሰብስቦበታል። ትምህርት ቤቱ አዳዲስ ረድፎች እንደተገነቡለት ከታወቀ በኋላ ከአካባቢው ማህበረሰብ፣ ከትምህርት ቤቱ ተማሪዎች ስላገኘሽው ምላሽ ንገሪኝ። ደስተኞች ናቸው በጣም። እዛው አካባቢ ሰዎች ልጆቻቸው እዛው ነው የሚማሩት። ስለዚህ ስድስት መቶ ሀምሳ ተማሪዎችን ይቀበላል ትምህርት ቤቱ። ትንሽ ትምህርት ቤት አይደለም ብዙ ተማሪዎች አሉበት እና ተማሪዎችም በጣም ደስተኞች ናቸው። ኮሚኒቲው እዛ አካባቢ ያለው ማህበረሰብ በጣም ደስተኛ ነበር። ያው አካባቢው እኔ ተወልጄ ያደኩበት ሰፈር ነው እኔ ሴም ቀበሌ ላይ ነው እና ብዙዎቹን ሰዎች አውቃቸዋለሁ፣ በደንብ በአካልም አውቃቸዋለሁ ወላጆችን። እና ያው ብዙ መርቀውኛል፣ ደስ ብሏቸዋል። የከተማ አስተዳደርም በጣም ደስ ብሎታል። ያው ጥሩ ነበር፣ ጥሩ ሲባት ነበረ። አሁን ደግሞ ሌላ ስራ ለመጀመር መነሳትሽን ሰምተናል ቀጣዩ ልትሰሩ ያሰብሽው ጉዳይ ምንድን ነው? ቤተ ንባብ ወይም የቤተመጽሐፍት ግንባታ ለመጀመር ፈልጌ ያለውና? እዛ ላይ ነው እየሰራው ያለሁት። ሆፕፉሊ የካቲት ላይ ወደ ስራ እንገባለን። ኦን ግራውንድ የህዝብ ቤተ መጽሐፍ ነው የሚሆነው። ጎንደር በተለምዶ ኤልሼፕ አካባቢ የሚባል ሰፈር አለ። ቀበሌ አስራ ሶስት ላይ የሚገኝ አካባቢ ነው። ትንሽ ቦታው ጥሩ አይደለም ማለት ደንስ ፖፑሌትድ ነው፣ በጣም ብዙ ሰው ያለበት ኤሪያ ነው። ግን ምንም ነገር የለም፣ ለወጣት ሊሆን የሚችል ነገር የለም። መጠጥ ቤቶች ይበዛሉ፣ ጫት ቤቶች ይበዛሉ እዛ ኤሪያ ላይ እና ያው ገጽታውንም ለመቀየር ለወጣቱም ደግሞ አማራጭ ለመስጠት ሊውሉ የሚችሉበትን የተሻለ ቦታ የተሻለ ኢንቫይሮንመንት ለመፍጠር በሚል ነው እዛ የተነሳ ነው። ያው ጥሩ እየተንቀሳቀስ ነው። አሁን እንግዲህ ብዙ ወጣቶች ብዙ ነገሮችን ለመለወጥ ያላቸውን አቅም በደንብ አልተጠቀሙበትም በሚል ወቀሳ ይቀርባል። ወጣቶች ለማህበረሰቡ የሚተርፉ ስራዎችን ለመስራት ምን መደረግ አለበት? ምንስ ማድረግ አለባቸውም? ያው በግሌ የማስበው እድል ሊሰጣቸው ይገባል ነው ትንሽ ፑሽ ነው የሚፈልገው አሁን ወጣቱ ወደ ስራ ለመግባት ወይም ያው ጥቅም ያለው ነገር ኮሚዩኒቲው ሊጠቅም ሊረባ የሚችል ነገር ለመስራት ቻንስ ብቻ ነው የሚፈልገው። አሁን የኔን ፕሮጀክት ስጀምር ተጀምሮ እስከሚያልቅ ድረስ በባለሀብት ደረጃ የተሳተፈበት ማንም ባለሀብት የለም፣ ዚ ፕሮጀክት ላይ የትምህርት ቤቱን ፕሮጀክት በሙሉ ሰርተን እስክንጨርስ አብዛኞቹ ሶሻል ሚዲያ የሚጠቀሙ ፌስቡክ የሚጠቀሙ ወጣቶች ናቸው ዶነሮቼ የነበሩት ማለት ነው እና ትልቅ የሚባል ዶነር አልነበረም በባለ ሀብት፣ ደረጃ ኦር በተቋም ደረጃም ያገዛ አልነበረም ነበር እዛኛው ላይ እና ትንሽ ቅስቀሳ ብቻ ነው የሚፈልገው ማለት ነው። እኔ እየተረዳሁት ያንን ነው። እኔን ነገር ይዤ ስመጣ አሁን የኔ ሁለት ሺ ብር እዛች ጋር ሄዳ ወይ የኔ ሶስት ሺ ብር እዛች ጋር ሄዳ ትምህርት ቤት ትሆናለች ወይ ብለው አላሰቡም ነበረ። ግን ያው እየሰራን እያሳየናቸው ስንሄድ ዳይቨር ሃፒ እና አብዛኛው ወጣት ነው የተሳተፈበት ፕሮጀክት የሚመስለኝ ያው እድሉ ቢመቻችለት ብዙ ሰው መውጣት ይችላል ብዬ አስባለሁ በምን ስራ ላይ ነው የተሰማራሽው የነገዋ አክሱ ማየት ደርሳ ማየት የምትፈልግበት ቦታ አሳለ ወይ ኤሌክትሪካል ኢንጂነር ነኝ በሙያዬ ሀቴክ አይሲዲ ሶሉሽንስ ካምፓኒ የሚባል ድርጅት ያለኝ አዲስ አበባ ውስጥ እሱን ማኔጅ አደርጋለሁ ሰው በሶፍትዌር እና ሲስተም ዲዛይኒንግ ላይ ነው ያለሁት አሁን የግል ስራ እሱ ነው ወደፊት ያው መምህር መሆን ነው ሞር ሰው በዩኒቨርሲቲ መግፋት ፈልጋለሁ። ዩኒቨርሲቲ ላይ መስራት የምፈልገው እሱ ነው። እንግዲህ መልካም፣ እንግዲህ አክሱማዊት ያሰብሽ ሁሉ እንዲሳካ እንመኛለን። የጋቢና ቪኦኤ እንግዳ ለመሆን ስለፈቀድሽ በድጋሚ አመሰግናለሁ። ሀብታሙንና እንግዳውን አክሱማዊት አብርሃን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ዝግጅታችን በሀገር አቀፍ ደረጃ በጅጅጋ ወደ ተከበረው የነጭ ሪባን ቀን ይወስደናል። የነጭ ሪባን ቀን የሴቶችን ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ሕይወት ለማሻሻል በሚል በዓለም አቀፍ ደረጃ የሚከበር ሲሆን በሀገር አቀፍ ደረጃ ሲከበር ዘንድሮ ለአስራ አምስተኛ ጊዜ ነው። በአከባበር ስነ ስርዓቱ ላይ ንግግር ያደረጉት የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ የሴቶችን ህይወት ለማሻሻል ክልላቸው የሚችለውን ሁሉ ያደርጋል ብለዋል። የድሬዳዋ ዘጋቢያችን አዲስ ቸኮል ተጨማሪ አለው። የሴቶች መብት ስለማክበር የሚመከርበት የነጭ ሪባን ቀን በሀገር አቀፍ ደረጃ በጅጅጋ ከተማ ተከብሯል። የፌዴራል ና የክልል አመራሮች አምባሳደሮች ና ሌሎች እንግዶች በተገኙበት ነው ለ15ኛ ጊዜ ባህሉ የተከበረው። የሴቶችና ሕጻናት ጉዳይ ሚኒስትሯ ወይዘሮ ፌሰን አብዱላሂ የሴቶችን ህይወት ለመቀየር ብዙ መስራት እንደሚገባ ነው የገለጹት ማንተ ሀልከን ሀንኩስጋና ሀይ ዋ ኢነኑ ኡስታግኖ ታዕድየደ ዱመርከ ጋደጋር አሃን ዱመርካ አሁን ሁላችንም እዚህ የተገኘ ነው የሴቶችን ጥቃት ለመከላከል ሲሆን በክልልም ሆነ በሀገር አቀፍ ደረጃ የሴቶችን ኢኮኖሚያዊ፣ ፖለቲካዊ ና ማህበራዊ ሚና ለማሳደግ ብዙ መስራት ይጠበቅብናል። የሚደርሱባቸውን ጎጂ ባህላዊ ድርጊቶች ለመዋጋትም ሁላችን መረባረብ አለብን። ስለዚህ የሴቶችን መብት ለማክበር ፆታዊ ጥቃት እንዳይደርስባቸው ለመከላከል ና ከሌሎች እኩል እንዲሆኑ የምንችለው ሁሉ መደገፍ አለብን ብለዋል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጤፈ መሐመድ ፖሊሲና ስትራቴጂ ከመከለስ ና አስፈላጊውን በጀት ከመመደብ ጀምሮ የሴቶችን ህይወት ለማሻሻል ክልላቸው ብዙ ጥረት እንደሚያደርግ ነ ተናገሩት አጠቃላይ እስካሁን በአገር አቀፍ ደረጃ የተሰጠው ትኩረት ተጠናክሮ እንዲቀጥልና በሶማሌ ክልልም የሴቶች ጥቃት በከፍተኛ ደረጃ የሚታይበት አካባቢ በመሆኑ በዚህ አካባቢም ከፖሊሲ ከስትራቴጂዎች ጀምሮ እስከ የሚያስፈልገው ሪሶርስ አሎኬት በማድረግ ይህንን ጉዳይ እንደ በጣም ትልቅ አጀንዳ ወስዶ መስራት እንዳለብን ለማሳሰብ ነው ግጭትና ጦርነት ያለባቸው አካባቢዎች በዋናነት ሴቶችን ተጎጂ ያደርጋል፣ ያሉት አቶ ሙስጠፌ ለዚህም የሶማሌ ክልል ዋነኛ ምሳሌ ነው ብለዋል። ባለፉት ሁለት ዓመታት ሶማሌ ክልል ውስጥ ከለውጡ ጋር በተያያዘ በሰላም በኩል የተገኙ ብዙ ምርታዎች አሉ። እነዛ ደግሞ ለሴቶች ጥቃት መቀነስ አስተዋጽኦ ያደርጋሉ። ምክንያቱም ብዙ ጊዜ የሴቶች ላይ የሚፈጸሙ ጥቃቶች ከግጭቶች ጋር የተያያዙ ስለሆኑ ቤት ውስጥ፣ ቢሮ ውስጥ ያሉ ጥቃቶች እንዳሉ ሆነው በሶማሌ ክልል ደረጃ በከፍተኛ ደረጃ በነበረው የሰላም እጦት የተጎዱት ሴቶች ናቸው። ለዚህም እስካሁን ድረስ በየጊዜው እየመጡ ችግሮቻቸውን የሚያቀርቡ የተደፈሩ ሴቶች ቁጥር ቀላል አይደለም። ስለዚህ የለውጡ አንዱ ያመጣው ትልቁ እምርታ እንደዚያ አይነት በጦርነት ወይም በግጭት ምክንያት የሚፈጠሩ ሴት መድፈር ሁኔታዎች እንዳይኖሩ ቢያደርግም፣ በየቤቱ፣ በየመስሪያ ቤቱ፣ በየማህበራዊ ሰርክሎቻችን ግን የሴቶች ላይ የሚደረገው ጫናና ጥቃት እስካሁን በከፍተኛ ደረጃ የሚታዩ ነገሮች ናቸው። ስለዚህ እነዚህን ለመከላከል በፌዴራልም በክልል ደረጃን እጅ ለእጅ ተያይዘን የሚፈለገውን ቅንጅት በመፍጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች በተለይም በሶማሌ ክልል አካባቢ ከፍተኛ ተቀባይነት ስላላቸው ይህን አጀንዳ እንደራሳቸው አጀንዳ በመውሰድ ከመንግስት ጎን በመቆም ይህንን የሴቶች ላይ የሚደረገውን ጥቃት በአስተሳሰብ ደረጃም በተግባርም በመሬት ላይ በመውረድ ለመቀነስ በሚደረገው ጥረት ላይ እንዲያግዙን አድራለ ማለት ነው። የሶማሌ ክልል የሴቶች ጥቃት በስፋት ይፈጸምባቸዋል ከሚባሉ አካባቢዎች አንዱ እንደሆነ የተናገሩት የክልሉ የሴቶችና ሕጻናት ጉዳይ ቢሮ ምክትል ኃላፊ ወይዘሮ ሰሚራ መሀመድ ይህን ለማስተካከልም የሚችሉት እንደሚያደርጉ ቃል ገብተዋል። ክልሉ በሴቶች ላይ ልዩ ልዩ ጎጂ ባህላዊ ድርጊቶች ከሚፈጸምባቸው ክልሎች አንዱ ሲሆን የክልሉ ኋላቀርነትና ተደጋጋሚ ግጭትም ትልቁን ጫና የሚያሳድረው በሴቶች ላይ እንደሆነ ነው በመድረኩ የተነሳው። በወቅቱ የሳዑዲ አረቢያ፣ የቱርክ፣ የኖርዌይ፣ ፊንላንድ፣ አየርላንድ ና ጃፓን አምባሳደሮች በሶማሌ ክልል የሰፈነው ሰላም ና አዲሱ የሶማሌ ክልል አስተዳደር የሴቶችን ህይወት በማሻሻል ረገድ አዎንታዊ ሚና እየተጫወተ መሆኑን የሚገልጽ ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ዝግጅታችን ከጋቢና ቪኦኤ ይቀጥላል። አሁንም ቆይታችሁ ከእኛ ጋር ይሁን። ከወር በፊት በትግራይ ክልል በተጀመረው ጦርነት ምክንያት ብዙዎች ወደ ጎረቤት አገር ሱዳን ተሰደዋል። ከስደተኞቹ መካከልም ነፍሰ ጥሮችና አራሶች ይገኙበታል። ባረፉበት የሱዳን ድንበር መጠለያ ካምፕ ውስጥም ልጆቻቸውን የተገላገሉ እናቶች አሉ። የካምፑ አስተዳዳሪዎች ስደተኞቹን ወደ ሌላ ጣቢያ የማዘዋወር እቅድ ቢኖራቸውም እናቶቹ ግን ገና ከተወለዱ የቀናት እድሜ ያላቸውን ጨቅላ ህጻናት ይዞ ወደ ሌላ ካምፕ መሰደዱ ከፍተኛ ስጋት ውስጥ ከቷቸዋል። የአሜሪካ ድምጿ ዘጋቢ ሄዘር ሙርዶክ ከሱዳን ድንበር የስደተኞች ካምፕ ሀምዳይት የላከችውን ዘገባ ኤደን ገረመው እንደሚከተለው አጠናቅረዋለች። ባለፈው አንድ ወር ጊዜ ውስጥ በአስር ሺዎች የሚቆጠሩ ሰዎች በትግራይ ክልል የተነሳው ጦርነት እስኪያልፍ ድረስ በሰላም የሚቆዩበትን ቦታ ፍለጋ ወደ ሱዳን ሸሽተዋል። አብዛኞቹም ከቤትና ከቀያቸው ሲወጡ የለበሱትን ብቻ ይዘው በድንገት ነው የሸሹት። ብዙዎቹም ከባድ ጫና አለባቸው። ጽዮን በአምዳይት ካምፕ ውስጥ ከተወለደች 25 ቀናት ተቆጠሩ። ወላጆቿ የነበሩበት አካባቢ በቦምብ መደብደብ ሲጀምር ነው መሸሽ የጀመሩት። ለሶስት ቀናት ያህል ዳገት ቁልቁለት አቋርጠው ሱዳን ደርሰዋል። እነቷ ምዕባለ ፍትዊ ስለ ጉዟቸው እንዴት አስረዳለች። ከቤት የወጣሁት ፍንዳታና ተኩስ ሲጀመር ነው። ያኔ ድረስ ነፍሰ ጡር ነበርኩ ያለፍንባቸው ጉድጓዶች በአይነ ምድርና በሽንት ጨቅየተው ነበር። በዛ ውስጥ መጓዝ ከባድ ነበር። ከዛ በኋላ ደግሞ ለሶስት ቀናት ያክል በበረሃ ውስጥ ተጉዘናል። እዛ ደግሞ እባቦች ነበሩ። አራሷ ጽዮን ታዲያ ታማለች። ነገር ግን ካምፕ ውስጥ ባለው ሁኔቷ እናቷ ምዕባለ የልጇን ችግር መለየት እንዳልቻለች ትናገራለች። በተጨማሪም ሌሎች እናቶች ጨቅላ ልጆቻቸው ጭንቀት ውስጥ እንደገቡባቸው ይናገራሉ። ገነት ወልደ ማርያም የአራት ወር ህጻን ልጇን ሰላማዊትን ይዛ የወጣችው ከወር በፊት ነበር። ከዛን ጊዜ ጀምሮ ልጇ ጤነኛ ለመሆኗን ነው የምትናገረው። እዚህ ከመጣን ጀምሮ ልጄ በጣም ትቃዣለች። በዛ ላይ የበላችው ነገር ሁሉ ያስመልሳታል። ለእሷ የሚሆን በቂ ምግብ ደግሞ የለንም። ባለስልጣናት ስደተኞቹን ከድንበር ራቅ ወዳሉ የስደተኛ ጣቢያዎች ለማዘዋወር ጥረት እያደረጉ ይገኛሉ። ነገር ግን አንዳንዶቹ ስደተኞች ከተጠፋፏቸው ቤተሰቦች ጋር ለመገናኘት ባላቸው ተስፋ ምክንያት ወደ ሌሎች ካምፖች መዛወር አለመፈለጋቸውን ነው የሚናገሩት። በተመሳሳይ አራሶቹ እናቶችም በማይመች መንገድ ላይ ለአስር ሰዓታት ያክል ልጆቻቸውን ይዘው መጓዙ ለልጆቹ ጤንነት አደጋለው ብለው ይሰጋሉ። ብርሃን ኑሮዬ የሁለት መንትያ ልጆች አባት ነው። መንትዮቹ ያለ ጊዜያቸው የተወለዱ ሲሆን ግጭቱ ሲፈጠር ሐኪሞቹ የነበሩበትን ሆስፒታል ለቀው ሲሸሹ ወላጆችም ህጻናቱን ይዘው ለመሸሽ ተገደዋል። አሁን የእናታቸው ጡት ስለደረቀ ብርሃን በጣም ረካሽ የሆነ የዱቄት ወተት እየገዛ ልጆቹን ለማጥባት ይሞክራል። ነገር ግን ህጻናቱ እያገኙ ያሉት ምግብ ለእድገታቸው የሚያግዝና የተመጣጠነ አይደለም። አሁን ልጆች ያሉበት ሁኔታ በጣም አስጊ ነው። እኛም በጣም ተዳክመናል። እንዴት አድርገን በህይወት እንደምናቆያቸው አናውቅም። ብርሃን እዚህ ካምፕ ውስጥ ያለው የሰብአዊ ድጋፍ ከዕለት ወደ ዕለት እየቀነሰ በመሄዱ ልጆቹን ይዞ እርዳታ ሊያገኝ ወደሚችልባቸው የስደተኛ ካምፖች በባስ ከመሄድ ውጪ ምርጫ እንደሌለው ይናገራል። በሀምዳይት የስደተኞች ካምፕ ውስጥ የሚገኙት አብዛኞቹ ስደተኞች ሁኔታዎች ሲረጋጉ ወደ ሀገራቸው የመመለስ ፍላጎት አላቸው። ነገር ግን በትግራይ ክልል ባለው የሞባይል ስልክና የኢንተርኔት መቋረጥ ምክንያት አሁንም ድረስ ከቤተሰቦቻቸው ጋር የተቆራረጡ ሲሆን ለጊዜው እየሰሙ ያሉት የግጭት የረሃብና የፍርሃት ዜናዎችን ብቻ ነው። ለሄዘር ሙርዶክ ዘገባ ኤደን ገረመው ከዋሽንግተን ዲሲ እንደምን ነሽ እናን እንደምን ነሽ ከተሰናበችኝ It's a call for you. አድማጮች ለምሽቱ ያሰናደናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሻወት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁ ላኩልን። የነገ ሰው ይበለን። መልካም ጊዜ። አልዋሽ ምስል